ሳይንስና ቴክኖሎጂ። በኢትዮጵያ የሕክምና መሳሪያዎች በአብዛኛው በከፍተኛ የውጭ ምንዛሬ ተገዝተው ከውጭ የሚገቡ ናቸው። ተገዝተው ወደ ሀገር ከገቡ በኋላም ቢሆን ብልሽት ካጋጠማቸው በሀገር ውስጥ የተሟላ የጥገና አገልግሎት ባለመኖሩ ለጥገና የሚወጣው ወጪ ቀላል አይደለም። ይህንን ችግር ለመፍታት ይመስላል ከወደ ጅማ አንድ ወጣት ባለሙያ የሕክምና መሳሪያዎችን በሀገር ውስጥ ማምረት ጀምረዋል። ሰላም፣ ጤና ይስጥልን አድማጮቻችን። የዛሬው የሳይንስና ቴክኖሎጂ ዝግጅት ከዚህ ወጣት ጋር ቆይታ አድርጓል። አብራችሁን ቆዩ። ወጣት ሀብታማ አባፎጊ የባዮሜዲካል ምህንድስና ባለሙያና ከፍተኛ ተመራማሪ ነው። ወጣቱ የመጀመሪያና የሁለተኛ ዲግሪውን በባዮሜዲካል ምህንድስናና በንግድ አመራር ከጅማ ዩኒቨርሲቲ አግኝቷል። በተማረበት የጅማ ዩኒቨርሲቲ የባዮሜዲካል ህክምና የቴክኖሎጂና የፈጠራ ማዕከል አስተባባሪ ሆኖ በመስራት ላይ ይገኛል። ወጣቱ በጎርጎሪያኑ 2015 ዓ ም የአፍሪካ ኢንተርፕርነርሽፕ ሽልማት አሸናፊ በመሆን አገኘው ገንዘብ ሲምቦና አፍሪቃ ሄልዝ ኬር በሚል ስያሜ ኃላፊነቱ የተወሰነ የግል ማህበር መስርቷል። በዚህ ተቋም ላለፉት ሰባት ዓመታት ከሌሎች የሙያ አጋሮቹ ጋር በመሆን የሕክምና መሳሪያዎችን በሀገር ውስጥ ለማምረት ምርምር ሲያካሂድ ቆይቷል። በዚህም ያለ ጊዜያቸው ቀድመው ለተወለዱ እና ከክብደት በታች ለተወለዱ ጨቅላ ህጻናት ሙቀት የሚሰጥ መሳሪያ በተሳካ ሁኔታ ሰርቷል። ትንሽ የጨቅላ ህጻናት ማሞቂያ አብኖርማል ቦዲ ቴምፐሬቸር የሰውነታቸው ሙቀት ያነሱ ህጻናት ራስ ነጥብ አምስት ታች የሆኑ ህጻናት የሚያገለግል ነው። ምንድን ነው ያለ እድሜያቸው ለሚወለድ ህጻናት የሚያገለግል ነው። እኛ ሀገር ላይ ኦልሞስት በዚህ ሃይፖተርሚያ በሚባለ ሁኔታ አርባ ሰባት ፐርሰንት የሚሆኑ ህጻናት ይጋለጣሉ፣ ወይም ኖርማል ሎው በርዝ ወይት ክብደታቸው ህጻናትኛ ሆኖ ወይም ፕሪተርም ሆኖ ይወለዳሉ። ለእነዚህ ህጻናት የሚያገለግል ማሽን ነው። ይሄ ማሽን በአሁኑ ሰዓት ሙሉ በሙሉ ለማቀፍ ደረጃውን በጠበቀ መልክ ሰርቶ አልቆ ቀጣዩ የክ ያልተዘጋጀ ማሽን ነው። በህክምና መሳሪያ እጦት በአካባቢው ይመለከተው የነበረው የጨቅላ ህጻናት ሞት የምርምር ስራውን በዚሁ ዘርፍ እንዲያተኩር ያደረገው ሀብታሙ ሁለተኛ ስራውን ቢሆን ህጻናት ከተወለዱ በኋላ በተለያዩ ምክንያቶች የሚያጋጥሟቸው በእንግሊዝኛው አጠራር ጁዋንዲስ ወይም የቆዳ ቀለም ቢጫ መሆን በሽታን የሚያክም መሳሪያ ነው። ይህ የህክምና መሳሪያ በፀሐይ ብርሃን እንዲሰራ ተደርጎ የተዘጋጀ በመሆኑም ኤሌክትሪክ በሌለባቸው አካባቢዎች ጭምር ተደራሽ ማድረግ ይቻላል። ከዚህ ሌላ ደግሞ የኒዮናታል ጆንዲስ ትሪትመንት ባል ማሽን አለ። ይህም በተመሳሳይ ሁኔታ ማለፍ ያለባቸውን ዓለም አቀፍ ደረጃዎችን ያለፈ ማሽን ነው። ይህም ጣናት ላይ እንድሞከር የሆኑ ሁኔታዎችን እየጠበቀ ነው። ይህም ማሽን ምንድነው? ይሄ ማሽን ያደርገው ጆንዲስ ትሪትመንት ነው። ጆንዲስ ማለት ጣናት ልክ እንደተወለዱ በተለያየ ምክንያት ቆዳቸው ቢጫ ይሆናል። በኒዮናታል ወይም ቴራፒ ማሽን ካልታከሙ ብሬን ኢንዲስ ዳሚጅ ያስከትላል ይሄ ደግሞ ሲያድጉ ሌላ የአእምሮ ችግር ሊያመጣ ይችላል። ከዚም ከዛም በተጨማሪ ደግሞ ለሞት ትዳርጋል ማለት ነው። እኛ ሀገር ላይ በደግሎቹ ጥናት መሰረት ሀ ፐርሰንት የሚሆኑ ህጻናት ለዚህ ይጋለጣሉ። ሰማንያ ፐርሰንት የሚሆኑ ደግሞ ፕሪተርም የሆኑ ህጻናት ለዚህ ጆንዲስ ስለሚባለው ሁኔታ ይጋለጣሉ። ይሄ ማሽን በቀላሉ በየገጠሩ ገብቶ መብራት በሌለበት በሶላር የሚሰራ ማሽን ነው። እንደ ባለሙያው ገለጻ እነዚህ ፈጠራዎች ከውጭ ከሚገቡ የህክምና መሳሪያዎች ጋር እኩል ጥራት ያላቸው ያላቸውና የደረጃ መዳቢ ተቋም ያስቀመጠውን ዓለም አቀፍ መስፈርት ያሟሉ ቢሆንም የህክምና ፈጠራ ጥንቃቄን የሚጠይቅ በመሆኑ እስካሁን ወደ ምርትና አገልግሎት አልገቡም። በእውነቱን ነዚ ስሮች ያለፉት አስራ አምስት ወይም ወይም ሁለት አመት ማለት ይባላል ከዛ በፊት ነበር። ግን እንደምናውቀው የህክምና ቴክኖሎጂ ወይም ህክምና ስራ ፈጠራ እንደ ሌሎቹ የዛ ፈጠራ በቀላሉ ወደ ዝመሰቡ የሚሄዱ ወይም ወደ ቀታ ያለምንም ቃት ወደ ምርት የሚገቡ አይደሉም። አንደኛ አገሪቱ ደረጃ አልነበራትም። አንድ ህክምና መሰረት መረት በአገሪቱ ደረጃ መሆን ነበረበት። ቴክኖሎጂ ቴክኖሎጂዝን ስንሄድ ደረጃ አልነበራትም። ስለዚህ ደረጃ መደብ ደረጃ ማዘጋጀት ነበረበት። ከዛ ደረጃ መሰረት ደግሞ ሌላ ተቋም ያንን ደረጃ በመጠቀም የተቅማምነት ህጋዊ ማጣራት ነበረበት። ከዛ በኋላ ደግሞ የሐኪሞች ቡድን እነዚህን ድጋፍ አርጎ የራሱ የሆነውን ወስተኛ ላይ ለመሞከር ፍቃድ ማግኘት ነበረበት። እነዙ እነዚህ በሙሉ ቻሌንጆች ነበሩ። እነዚህን አሁን ኦልሞስ እያለፍን ነው። ይህንን ካለፈ በኋላ ወደ ስራ የሚገቡ ይሆናሉ። ጨቅላ ህጻናትን ከሞት ከሚታደጉት ሁለቱ የህክምና መሳሪያዎች በተጨማሪ የኮሮና ወረርሽኝ መከሰቱን ተከትሎ ሀብታሙ ከሙያ አጋሮቹ ጋር በመሆን የሕክምና ኦክስጅን ማምረቻ መሳሪያ እና የኮሮና ተዋሲንና ሌሎች ባይን የማይታዩ ተዋሲያንን ያለ ኬሚካል በአልትራቫዮሌት ጨረር በጥቂት ደቂቃዎች ውስጥ የሚያጸዳ ማሽን ሰርቷል። ይህ ማሽን በከፍተኛ ጥራት በሀገር ውስጥ ተመርቶ በተለያዩ ቦታዎች አገልግሎት መስጠት መጀመሩንም ገልጿል። ከዚህ በተጨማሪ ደግሞ ምንድን ነው የኮቪድ አስራ ዘጠኝ ኖረሽን ተከትሎ ለህክምና አገልግሎት የሚውሉ ማሽኖችን ዲዛይን አድርገናል። ከዚህ ውስጥ አንደኛው የአውቶሜትድ የዩቪ ቴክኖሎጂ የሚባለው ቴክኖሎጂ መሳሪያ ክረንትሊ ጥቅም ላይ ውሏል። ጅማ ዩኒቨርስቲ፣ ቅዱስ ጳውሎስ ሆስፒታል፣ ሱቃንበርታ ሆስፒታል፣ የተለያየ ግለሰቦች ጋር በጣም ብዙ ሆስፒታሎች ላይ ትምህርት ቤቶች ላይ ውሏል። ይሄ የአልትራቫዮሌት ቴክኖሎ ቴክኖሎጂ ትልቁ ጥቅም ምንድን ነው? በአይናት የማይታዩ ማይክሮ ኦርጋኒዝሞችን የኮቪድ በሽታን አምጪ ከሆነ ሳርስኮቭ ጨምሮ በአስር ደቂቃ ውስጥ ያለውን ኬሚካል እነዚህም በአይናት የማይታዩ ነገሮችን ከአየር ከእቃዎች ላይ ማጥራት የሚችል ቴክኖሎጂ ነው። ስለንቲ ለኮቪድ ለመከላከልና ለሆስፒታል ውስጥ ለሚፈጠሩ ኢንፌክሽን አምጪ ለሆኑ በአይናት የማይታዩ ማይክሮ ኦርጋኒዝሞች አገልግሎት ላይ ይውሏል። ይህንን ደግሞ በብዛት እያመረትን ሌሎችም እያደረስን ይገኛለን የህክምና መሳሪያዎች ግዢ ከፍተኛ የውጭ ምንዛሬ የሚጠይቅ በመሆኑ የኢኮኖሚ አቅማቸው ደካማ ለሆኑ እንደ ኢትዮጵያ ላሉ ሀገራት ቀላል አይደለም። ተገዝተው ከውጭ ወደ ሀገር ከገቡ በኋላም ቢሆን ብልሽት ካጋጠማቸው በሀገር ውስጥ የተሟላ የጥገና አገልግሎት ባለመኖሩ ለጥገና የሚወጣው ወጪም የዚያኑ ያህል ነው። በዚህ የተነሳ በጤናው ዘርፍ የሚያስፈልጉ የሕክምና መሳሪያዎችን ለማሟላት በአንዳንድ ሆስፒታሎች ካልሆነ በስተቀር በዝቅተኛ የጤና ተቋማት የማይታሰብ ነው። ያ በመሆኑ የህክምና መሳሪያዎችን በሀገር ውስጥ ማምረት እንደ ባለሙያው ዘርፈብዙ ብዙ ጠቀሜታዎችን የሚያስገኝ ነው። ማምሬ ጥቅም ብናይ ገረንት ኮሚኒቲችንን በቂ የሆነ ህክምና መሳሪያዎች የሉትም። ብዙ ሄልፓ ች የስና ቤተሰቦቻችን ኖሩት መንገድ መንግስት ገዝቶ ወይም በርዳታ የመጡ ናቸው። እነዚህም ደግሞ በላሽ አሉ። በላሽ ደግሞ እኛ ማህበረሰብ ፈለገው ህክምና አያገኝም። እነዚህ ማህበራዊ ጥቅሙ ከፍተኛ ነው። እዛ ኢኮኖሚካሊ ደግሞ ስናስብ የውጭ ምንዛሬ ይቀንሳል። ብዙ ዶላሮች የሚገዛውን ህክምና እቃዎችን ሀገር ውስጥ ሰሩ የፎሬን ከረንሲ ውጭ ይቀንሳል፣ ለመንግስት ማለት ነው። እዚህም ያለሰው የስራ ዕድል ፈጠራ ለብዙ ወጣቶች ይፈጻሉ። አሁን ለምሳሌ ቅድም አንድ ከሰረናቸው ሰዎች ገና በመጀመራችን ከአስር በላይ ለሆኑ ወጣቶች የስራ ዕድል ፈጥሯል። ምንድን ነው ኮሚቴ ሄዶ ከተለያዩ በሽቶች ማህበረሰቡን ላይገለብ ይችላል። ና ሌላ ደግሞ ምንድን ነው መቻልን ማሳያ ነው የሚሆነው። ቴክኖሎጂን አንሳራም ሀገር ውስጥ ሆነ ቴክኖሎጂዎችን ከሆ ካንሰር እንደ አድሎት ማድረግ መስራትን መቻልን ማሳያ ነው የሚሆነው። እነዚ ደግሞ በማይሆን ሁኔታ የሚሞቱ የህጻናቶችን የእናቶችን ህይወት መዳኛ ነው የሚሆነው። ከተጠቀሱት በተጨማሪ በሂደት ላይ ያሉና ማረጋገጫ የሚጠብቁ በርካታ ስራዎች እንዳሉት የሚናገረው ባለሙያው በእነዚህ ስራዎቹ በጎርጎሪያኑ 2015 ዓ ም የአፍሪቃ ኢንተርፕርነርሺፕ ሽልማትን በ2020 ዓ ምት ደግሞ በቴክኖሎጂ ዘርፍ የአፍሪቃ ወጣቶች ሽልማትን አሸናፊ ሆኗል። ከዚህ በተጨማሪ በአሜሪካ፣ በካናዳ እና በተለያዩ የአፍሪቃ ሀገሮች በርካታ ሽልማቶችንና እውቅናዎችን አግኝቷል። ያም ሆኖ በመንገዱ በርካታ ተግዳሮቶች እንዳጋጠሙት ይገልጻል። ከእነዚህም ውስጥ ዘርፉ አዲስ በመሆኑ አንወጣውም የሚል የራስ ስጋት፣ የመንግስት ተቋማት ድጋፍ ደካማ መሆን፣ የመሳሪያ እቃዎች ግዢ በሀገር ውስጥ እንደ ልብ ያለማግኘት፣ የገንዘብ ችግር፣ የቤተሞከራና የባለሙያ እጥረት፣ ለፈጠራ ስራዎቹ እውቅናና ማረጋገጫ መስጠት የሚችል ልምድ ያለው ተቋም ባለመኖሩ ማረጋገጫ አግኝቶ ቶሎ ወደ ስራ ለመግባት መቸገር እንዲሁም የሕክምና መሳሪያዎች አስመጭና አከፋፋይ እንጂ አምራች ባለመኖሩ በሀገር ውስጥ አጋር ተቋማት ያለማግኘት ችግር ይጠቀሳሉ። በዚህ የተነሳ ኬንያ ከሚገኝና በዘርፉ ከሚሰራ ተቋም ጋር ክፍተቱን ለመሙላት በአጋርነት እየሰራ መሆኑን ገልጿል። ከሀገር ውስጥም ከጅማ ዩኒቨርሲቲ እና ከጤና ጥበቃ ሚኒስቴር የሚያገኘውን የተወሰነ ድጋፍ በመጠቀም በአሁኑ ወቅት በሁለት እቅዶች ላይ ጠንክሮ መስራት ይፈልጋል። በአሁኑ ሰዓት ሁለት እቅድ ነው ያለን። አንደኛ እቅድ እነዚህ አሁን ተሰርተው በበሽተኛ ላይ ሊሞ ተዘጋጁ እቃዎች ከሚመለከተው አካል ፈቃድ አግኝተው ወደ ስራ እንዲገቡ እየሰራን ነው። ትልቁ እቅዳችን ነው ይሄ ነው። ምክንያቱም ይሄ ሳይሰራ ወደ ማኒፋክቸሪንግ፣ ወደ ኮሚኒቲ መሄድ ለማይችል ነው ማለት ነው። ሁለተኛ ደረጃ ላይ ያለን እቅዳችን ምንድን ነው? ልክ ይሄ እንዳለቀ ፋይናንሻል ሰፖርት

ይህም በእስያና ከሰሃራ በታች ባሉ ሀገራት የበረታ ነው። በዓለም አቀፍ ደረጃ በዓመት ከ15 ሚሊዮን በላይ ህጻናት ያለጊዜያቸው የሚወለዱ ሲሆን አንድ አራተኛ ያህሉ ደግሞ ለሞት ይጋለጣሉ። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ደቡብ እስያና በአፍሪቃ በተለይም እንደ ኢትዮጵያ ባሉ ከሳራ በታች ባሉ የአፍሪቃ ሀገሮች የሚወለዱ ናቸው። የባዮሜዲካል ምህንድስና ባለሙያው ሀብታሙ ይህንንና ኢትዮጵያ በዘርፉ የሚገጥማትን ሌሎች ችግሮች ለመፍታት ከሙያ አጋሮቹ ጋር በህክምናው ዘርፍ የጀመረውን የምርምር ስራ አጠናክሮ እንደሚቀጥል አመልክቷል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።